ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አድማጮቻችን በክፍል አንድ ቆይታችን የወታደር ልጅ ነኝ የአጫጭር ልብወለዶችና ግጥሞች ደራሲ ከሆነችው ሻለቃ የወይን ሀረግ በቀለ የኢትዮጵያ መከላከያ ሚኒስቴር የመከላከያ የብዙሀን መገናኛ መጽሐፏን ለመጻፍ ምክንያት የሆናትን የአባቷን የውትድርና ዓለም አስተዳደጓንና ስለ ቤተሰቧ ያወጋችንን ማቅረባችን ይታወሳል። ዛሬ ደግሞ ከመጽሐፏ ከአጭር ልቦለዱ ከግጥሙም ለቅምሻ ያህል ያጋራችንን ይዘን ቀርበናል። አብራችሁን ቆዩ። የወታደር ልጅ ነኝ በሚለው መጽሐፌ ውስጥ ፍቅር ጥግ የሚል ርዕስ የሰጠሁት ልቦለድ አለ። አንድ ሀገር ጠባቂ ወታደር የራሱ የሆነ የፍቅር ህይወት ይኖረዋል፣ ሰው በመሆኑ። አላማ ደግሞ አለው ሀገርን የመጠበቅ ነገር፣ የትኛውን ያስቀድማል አይነት ነገር ነው። ሲጀምር ጀምሮ ላፈቀራት ወይ ለምታፈቅረው ልጅ የሚገርምሽ፣ ሲጀምር ልቅርብሽ የሚላት አይነት ሰው ነው ምክንያቱም እኔ ሀገሬ በጠራችኝ ጊዜ የትም ቦታ ፈጥኝ የምገኝ በራሴ ጊዜ የማላዝ ህይወቴ የእኔ ያልሆነች ሰው ነኝ። በዚህ ውስጥ እኔ ከብድሻለሁ የሚላት አይነት ሰው ነው እና በዛ ታሪክ ውስጥ እሷም ለሰው ልጆች ያለውና ክብረት ሰዎችን ለመርዳት ያለውን ትጋት በመመልከት የቀረበችው ልጅ ነች እና በመጨረሻ ጊዜ ፍቅር ጀምረው ይሁን በቃ፣ እኔ የምወደው ይህን አይነቱ ስብእና ነው ስትለው፣ አፍላ ፍቅር ላይ እያሉ ወደ ዘመቻ ተለይቷት የሚሄድ አይነት ሰው ነው። መጨረሻው ደግሞ በመስዋዕትነት የታጀበ ቃል ኪዳን ቀለበት አስረው ነው የሚሄደው። ቀለበት ለሰከንድ ከጣት እንዳታውልቃት ብለው ቀለበቱን እየሳምነ ወደ ዘመቻ የሄደው ታሪኩን ልናገረው ወይስላም ባቢ ልታተው ወደ እናንተ አካባቢ ብዙሞ ባቢ ላይኖር ስለሚያል ኢትዮጵያም ትሰሚያለሽ ላውራው ና? አዎ መጨረሻው አካባቢ ረጅም ጊዜ ይጠፋባታል። በሰው ጦር ኃይሎች ሆስፒታል ታገኘዋለች። አገባሻለሁ የሚል ቃል ነበረው። ቀለበት ከጣት እንዳትወልቅ ተብሏል። ቀለበቱን ያጠለቀችው የግራ እጅ ጣት ውስጥ ግን ግራ እጁ ራሱ በጦርነቱ ጊዜ ተቆርጧል። ቀለበትሽ ከእጄ ላይ የለም ነው የሚላት። ትንሽ ልብ የሚነካ አይነት ነገር አለው። መጀመሪያ ትደነግጣለች። በኋላ ግን ሕይወቱን ለሀገር ሊከፍል ለተዘጋጀ ሰው አንድ የወርቅ ቀለበት ምንድነች ነው የምትለው ድሮም የወደድኩ በዚህ ቁርጠኝነት ነው። እባክህ ደግመ ንገረኝ። በቃ ያንተ እጅ መቆረጥ ለእኔ ኩራቴ ነው፣ ለማንም አይደለም ሀገርን ለማኖር ነው። የእኔን ቀለበት ያሳለፍካል መስዋዕትነት የከፈልክለት ነገር ይበልጣል አይነት ነገር የምትል አይነት ሰውነች እና ሞርቢን ነበብ ነው ስሜት የሚሰጠው። በፍጹም ለደቂቃ የግል ህይወቱን ከሀገሩ አደራ ከሀገሩ ለዋላይ ክብር ከግዳጁ የማያስቀድም አይነት ካራክተር ነው። እንደዛ ነው። በጣም ልብ አንጠልጣይ እና ስሜት የሚኮረኩር አይነት ገጸ ባህሪያትን ነው ያስተዋወቅሽን። ግጥሞችሽስ በተለይ ደግሞ የወታደር ልጅ ነኝ የሚለው ግጥምሽን በተመለከተ ለአድማጮቻችን በጥቂቱ የምታሰሚበት እድሉ ይኖረናል? ይኖረናል ማርቲ። የወታደር ልጅ ነኝ አባቴ፣ ሀገሬን የሚመስለኝ ሀገሬ ነፍሴን የምትመስለኝ ተነካች ሲሉኝ ነፍሴን የሚያመኝ ከሀገር ፈትል የተሸመንኩ የሰንደቅ ፍቅር ያሳደገኝ በኢትዮጵያ ጉዳይ ቀልድ የማላውቅ የበረሀኛው ጀግና ልጅ ነኝ ኢትዮጵያ ማለት ለእኛ ቤት የነገራችን ማጠንጠኛ የምኞታችን መዳረሻ የቤተሰባችን አበይት ጉዳይ የአባታችን ማስታወሻ የማትታይ አባወራ የጸሎታችን ማሳረጊያ። ሀገር ማለት አባታችን፣ አባት ማለት ኢትዮጵያ። አባቴ ማለት ያገር ያምሳል የማይታይ በአካል መጥቶ በሀሳቤ ብቻ ሚሳል ጠቅሮ የሚያምር እንዳፈሯ የማልጨብጠው እንዳየሯ ጠምቶት ሳስበው የምጠማ ምንጮች አያስብህ የሚያስብለኝ እርቦት ስስለው በምናቤ ቀገዋ ያጥግብህ የሚያሰኘኝ ደክሞት የሆነ ብዬ ሳስብ የዛፍ ጥለዋል ለእርሱ የምመኝ አባቴን ከሀገሬ ጸጋ ነጥሎ ማሰብ እየተሳነኝ ኢትዮጵያ ሲባል አቤት የምል የጀግና ወታደር ልጅ ነኝ። ወጥቶ አዳሪ ነው ከርታታ፣ እረፍት አያውቁም እግሮቹ ድንበሯን ሲቃኙ ያድራሉ። አያንቀላፉም አይኖቹ ፍራሽ አያውቅም ለእረፍቱ። አባቴ ያሸዋ ልብሱ የምቾቱ ነገር አይገደውም አለት ነው ድንጋይ ትራሱ። ምን ቢጎሰቁል አካሉ በረሃብ ቢታጠፋ አንጀቱ፣ ወዙ ተመጠው ቢጠወልግ አመዳይ ቢመስል ፊቱ፣ የእግሩ ጣቶች አዝለው ውሃ ጀርባው ቢረሰርስ በላቡ የሀገሩን ኪዳን ኖረበት ሁሌም ጸኑ ነው ታማኝ ልቡ አባቴ ሀገሬን የሚመስለኝ ሀገሬ ነፍሴን የምትመስለኝ ተነካች ሲሉኝ ነፍሴን የሚያመኝ ከልብ ምቴኩል የማስባት ከእሷ ውጭ ማሰብ የተሳነኝ በኢትዮጵያ ስም አፍ የፈታሁ የጀግና ወታደር ልጅ ነኝ አባቴ የበረሃው ፈርጥ የኔ አባት የሰውነት ጥግ ሀገር ነች እምነት ማተቡ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝብ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራ ድንበሩ ሺህ ጊዜ ቢሰዋ የሚወድ ቃሉን በተግባር ያጸና የኔ አባት ሀገር አፍቅሮ ልጁን የረሳኝ ሳተና አባቴ ሰንደቁን ሊያቆም በረሃ የወደቀ ጀግና እኔም የአባቴ ልጅ የገባኝ ውትድርና አባቴ ካልሰጠኝ ጊዜ ለሀገር በሰጠው የምጽናና በንተው ፈንቶ የማልበረግግ ሀቀኝነት ህግ የሆነኝ በሀገሬ ጉዳይ ቀልድ የማላውቅ የጀግና ወታደር ልጅ ነኝ። አባቴ ሀገር ርስቱ ከርታታው አርፌ እግሮቹ ስትናፍቀው እናቴ ስንርበውኛ ልጆቹ ለሀገሩ ይነግራት ይሆናል ከሰንደቁ አርፎ አይኖቹ እንጂማ ደግሞ ደጋግሞ የልጆቹ ልደት ቢመጣ አባቴ ሀገር ነውና ወደ ቤታችን አይመጣ። በዓል አውድ አመት ቢሆንም ገና ፋሲካ ቢከበር አውቃለሁ አባቴ አይመጣም ለምጀው አይለኝም ቅር ተምሬ ስመረቅ ይሁን ወይ ተሞሽሬ ለሰርጌ አባቴ ጊዜን አልጠብቀውም አይመጣም ለወግ ማድረጌ። ይልቅ ስለ ሰርጌ ድምቀት በተዘረጋው ባንዲራ የአባቴን ምስል እየሳልኩ ቀበላለሁ ምርቃት፣ እረከባለሁ አደራ። የወታደር ልጅ ነኝና የአባቴን ምስል የሚነግረኝ የሚመርቀኝ ምርቃት፣ ልጄ ሀገር ሽን ውደጃት ከትቢያት በማይለቅ ቀለም። ወታደር ለልጁ የሚያውር ሰው ከሀገር ፍቅር በቀር የለም እንዴት አልወዳት ሀገሬን? የነፍሴን ደማቅ ንቅሳት፣ በሀዘንና ደስታ ውስጥ የአባቴን እውነት የማይባት አባቴ ማለት ኢትዮጵያ ሀገሬ ደግሞ የኔ አባት። አባቴ ሀገሬን የሚመስለኝ፣ ሀገሬ ነፍሴን የምትመስለኝ፣ ተነካች ሲሉኝ ነፍሴን የሚያመኝ፣ የሀገሬ ፍቅር አቅል ያሳጣኝ፣ ያለ ሀገር ማሰብ የተሳነኝ፣ በኢትዮጵያ ስም አፍ የፈታው የጀግና ወታደር ልጅ ነኝ። ይህን ይመስላል። ስሜት ኮርኳሪ የሆነ ግጥም ነው። ሻለቃ ጋዜጠኛ የሆይን ሐረግ የወታደር ልጅ ነኝ የሚለውን ግጥምሽን እንዲሁም ደግሞ መጽሐፍሽን ለመጻፍ ያነሳሳሽ የወታደር ልጅ አንቺ ራስሽ መሆንሽ እና በሕይወት ውስጥም ደግሞ አንቺም ወታደር ሆነሽ እያገለገልሽ መሆንሽን ገልጸሻል። ከዚሁ ጎን ለጎን የማይረሳው ነገር ሌላው ምንድን ነው? አንቺም ቀደም ሲል የጠቀሽው ነገር አለ። የአንቺ አባት ለምሳሌ የተሰዉት በሶማሌ ጦርነት ጊዜ ነበረ ብለሽ ገልጽሻል። ከዛ በኋላ ደግሞ በኢትዮጵያና በኤርትራ መካከል የተደረገው ጦርነት ነበረ። በ1960 ዎቹ ሰባዎቹ ድረስ እስከ ሰማኒያዎቹ ድረስ ኢትዮጵያ ውስጥ ጦርነቶች ነበሩ። ብዙ ወታደሮች ከፍተኛ መኮንኖች ሕይወታቸውን አጥተዋል ተሰውተዋል። የእነሱ ልጆች ዛሬ በዓለም ዙሪያ በሀገር ውስጥም በውጭም ሀገር እንደሚኖሩ ይታወቃል። እነዚህን ልጆች የማሳደግ ሙሉ ኃላፊነቱ ብዛ በረመዳን ወቅት የተጣለው በእናቶች ላይ ነበር ና እናቶችም ከፍተኛ የሆነ መስዋዕትነትን ከፍለዋል። ልጆችን በማሳደግ ቤተሰብን በማቆም ደረጃ ና በዚህ አጋጣሚ ለእናቶችስ የገጠምሽላቸው ግጥም አለ ወይ? እናቴን የጀግናናት ስቲ በተደጋጋሚ ትጠቅሻለሽ ና ለእናትሽ እንዲሁም ለሌሎች እናቶች የገጠምሽው ግጥም አለ ወይ? የእነሱ ምን ቃል ይገልጸዋል ማርታ ሀገር እኮ ነው ያቆሙት እናቶቻችን። በራሳቸው መለየው ባያደርጉም ወታደራዊ ስልጠናም ባይወስዱም ጀግንነታቸው ከወታደር መስዋዕትነት ከከፈለው የሚስተካከል ነው። በጣም ጠንካሮች ናቸው። አስቢ እንግዲህ የእኔ አባት በኢትዮ ሶማሊያ ጦርነት የህይወት መስዋዕትነት በከፈለበት ጊዜ እናቴ ወጣት ነች፣ ሀያ ዘጠኝ ዓመቷ አካባቢ እንደነበረ ነው የምትነግረኝ። ና በዛን ሰዓት አራት ልጅ ያለ በቂ ገቢ ይዘሽ መኖር ማለት በጣም ከባዱ ነገር ነው። ያ ብቻ አይደለም። በፖሊስ ካምፕ መኖሪያ፣ ያለበቂ መተዳደሪያ፣ ለትምህርት ያልደረሱ ልጆች ጥሎ ማለፍ ቀላል ነገር አይደለም። ለሀገር ሲሞት ሀገርን ሲያተርፍ ከልጆቹ በላይ ለሚስቱ ትልቅ ጉድለት፣ ትልቅ ክፍተት ነውና እኔ እናቴን ጀግና ብቻ ብዬ አልገልጻትም። ልጅ ማሳደግ ብቻ ዝም ብሎ እንደ ማሳደግ ብቻ አይደለም፣ በመርህ ነው ያሳደገችን። ፈጽሞ ከመስመር እንዳንወጣ፣ የአባታችን ስም በክፉ እንዳይነሳ፣ ከሀገር እንዳንጎል፣ ለሀገር እንድንጠቅም ማድርጋ ያሳደገችን። ይህ እያንዳንዳችን እናቶች የብዙዎቻችን እናቶች እንደዛ ናቸው። ወታደር ሆነው ያለፉት ሰዎች የሚሰጣቸውን ያክል ስፍራ የነሱ ልጆች የማሳደግ ኃላፊነት ብቻቸውን ጫንቃቸው ላይ ለተሸከሙ እናቶች ተሰጥቷቸዋል ብዬ አልገምትም። ማንም ሰው አላወቀ። ያልተነገረላቸው ያልተዘመረላቸው ጀግኖች ናቸው። እና ግጥም በዚህ ዙሪያ አለሽ ወይ ይላልሽኝ እንደው ባይገርምሽ ብዬ ለእናቴ የጻፍኩላት አንድ አራት ስንኛለችኝ ባይገርምሽ። እንደ ተራራ የገዘፈ የመከራ ቋጥኝ ተሸክሜ በአካልም በመንፈስም በተስፋ ማጣት ደክሜ በላብ ጅረት ተጠምቄ ብዝል እንኳን ቢደርቅ ደሜ በህሊናዬ ተከስተሽ ድድር ሞራልሽ ከታየኝ ዝለት ከውስጥ ግጥም በዚህ ዙሪያ አለሽ ወይ ይላልሽኝ እንዶ ባይገርምሽ ብዬ ለእናተ የጻፍ ኩላት አንድ አራት ተስነኛለችኝ። ባይገርምሽ እንደ ተራራ የገዘፈ የመከራ ቋጥኝ ተሸክሜ በአካልም በመንፈስም በተስፋ ማጣት ደክሜ በላብ ጅረት ተጠምቄ ብዝል እንኳን ቢደርቅ ደሜ በህሊናዬ ተከስተሽ ድድር ሞራልሽ ከታየኝ ዝለት ከውስጤ በኖ ይጠፋል። አንቺን ካሰብኩሽ ሙሉ ነኝ። ባይገርምሽ የህይወቴ መርህ መንገዴ ነሽ። ይቺን ግጥም የጻፍ ኩባትን አጋጣሚ ብነግርሽ እኔ ወታደር ሆኜም በስልጠና የሚሆን በምን ትንሽ ድካም ሲሰማሽ ተስፋ መቁረጥ ሲሰማኝ እኔ እናቴን እያየሁ ነው የምጽናናው። ነው ይቺን ግጥም በጻፍ ኩባት ጊዜ የእጩ መኮንን ኮርስ ኩርሶ ውስጥ ነበርና በጣም አድካሚ በጣም ውጣ ውረዱ የበዛ ስልጠና ነው። ካዴት ኮርስ ሲባል ሰምተሽ ካወቅሽ በጣም በብዙ ነገሮች መሀል ተፈትነሽ ብቁ ስትሆኝ ነው መኮንን የሚለውን ማዕረግ የምታገኘው የመጀመሪያ ምክትል መቶ አለቃ ሲሰጠን እና በረሃ ላይ በከባድ ጉዞ በከባድ ስልጠና ላይ ሆነን ትንሽ እረፍት አገኘን። በጣም ድካም ተሰማኝ። ኃይለኛ ድካም ውፍ እንደው ምነው ቢቀር የምትዩው አይነት ነገር። በዛ ሁሉ መሀል እኔ ማስባት እናቴን ነበረ። እኔን እዚህ ቦታ ላይ ለማቆም ብዙ የጉልበት ስራ ሰርታ ያፈሰሰችው ላብ አለ። ትከሻዋ ላይ ኮከብ የምትጭንበት አይደለም፣ እሱ እኛን ሰው የምታደርግበት ነውና፣ በዚህ ነገር ውስጥ የእናቴን ልፋት፣ የእናቴን ድካም፣ የእሷን ውጣ ውረድ፣ የእሷን ጀግንነት ልበለው በጣም ጀግና ነች የኔ እናት። በነገርች ላይ እሱን እሱ ሳስበው ከእሷ ድካም ይበልጣሉ እኔ ነገ መኮንን የሚል የክብር ስም ልጎናጸፍ፣ ነገ ካለሁበት አንድ ስቴፕ ከፍ ልል ነው ይሄ ነገር፣ እናቴ ግን እኔን ከፍ ለማድረግ ነውና ከእኔ ላብ የእሷ ላብ ይበልጣል ብዬ ትንሽ ጽናት፣ ብርታት የተሰማኝ ጊዜ ነው ሁለት ሺህ አንድ ዓመተ ምህረት ላይ እና እንደ እዚያ ነውና የእነሱ እንትን ያልተነገረለት ያልተዘመረለት ነገር ነው። በጣም ብዙ የምንማርበት እልፍ ገጾች ያሏቸው የእናቶቻችን ጀግንነት ላይ የእናቶቻችን ቁርጠኝነት ላይ ያልሆኑት ነገር የለም። ሲሆኑ ለሀገር ክብር ዝቅ ብሎ ባንዲራውን ከፍ ለማድረግ ዝቅ ብሎ የወደቀውን የትዳር አጋራቸውን ፍሬዎች እነሱ እንዳይወድቁ እነሱ ተነስተው ነገር ለሀገር ሌላ ጥቅም እንዲሰጡ ነው። እናቶቻችን ራሳቸውን አጥተው እኛን ያኖሩን እኛን ሰው ያደረጉን፣ ሀገር ቆማለች። የኛ ህይወት እንዲቀጥል እሷ መስዋዕትነት መክፈል ነበረባት። ብዙዎችና እናቶች በዛ ወቅት በተለይ ደግሞ ባሎቻቸው በዛ ውስጥ ያለፉ የሚሰማቸው ስሜቶች ያንን ነበረ። ልጆቻቸውን ብቻ ያሳደጉ ስለሆኑ ልጆቻቸው በኋላ ላይ እንዳይወቀሱባቸው የሚችሉትን ሁሉ ልጅነታቸውን፣ ከፍለዋል እድሜያቸውን፣ እናትነታቸውን ሁሉንም ከፍለው አሳድገዋል። ለዚህች አገርም ብቁ የሆኑ ዜጎች አሳድገዋል። እና የአገር ዋልታዎች ናቸው። ለነሱም ክብር ይገባቸዋል። በሁለት ክፍሎች የተካተተውና የወታደር ልጅ ነኝ የአጫጭር ልብወለዶችና ግጥሞች ደራሲ ከሆነችው ሻለቃ የወይን ሀረግ በቀለ የኢትዮጵያ መከላከያ ሚኒስቴር የመከላከያ የብዙሃን መገናኛ ጋዜጠኛ ጋር ያደረግነው ቆይታ ይህንን ይመስል ነበረ። አብራችሁን በመሆን ስለተከታተላችሁ ምስጋናችን የላቀ ነው። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።